ገዢውን ኢህአዴግን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ ተፎካካሪ ፓርቲዎች በመካከላቸው የሚካሄደው ውይይት በሚመራበት ስርዓትና ደንብ ላይ ተወያይተው ተስማምተዋል። የተፎካካሪ ፖለቲካ ፓርቲዎች አንዳንድ አመራር አባላት ስጋትና ተስፋቸውን ለቪኦኤ አካፍለዋል። መለስካቸውማ ዝርዝሩን ልኳል። ዛሬ በኢንተርኮንቲኔንታል ሆቴል ከረፋዱ 3 ሰዓት እስከ 11 ሰዓት በቆየ ስብሰባ በኢትዮጵያ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ከእንግዲህ የሚደረጉ የጋራ ውይይቶቻቸውን የሚመሩበትን ስርዓትና ደንብ በስምምነት አጽድቀዋል። በብሔራዊ ምርጫ ቦርድ የተዘጋጀው ይህ የውይይት አመራር ስርዓትና ደንብ ረቂቅ በ16 አንቀጾች የተካተተ ሲሆን ተፎካካሪ ፓርቲዎቹ በእያንዳንዱ አንቀጽ እየተከራከሩና እየተስማሙ ነበር ያጸደቁት። በስብሰባው ከተገኙ የአመራር አባላት መካከል ቪኦኤ ጥቂቶቹን አናግሯቸዋል። በመጀመሪያ ያናገርኳቸው የቀድሞ ሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አልነበረም። አቶ የሸዋስ አሰፋ አጠቃላዩን የስብሰባውን ድባብ በሚከተለው መንገድ ነበር የገለጹት። ብርቅርቅ ያለ መሆኑ የሚጠበቅ ነው። አንደኛ ብዛታችን እራሱ የመጣንበት አሁን ውጪ ለ2030 ዓመት ውጭ የነበሩ ሰዎች ሁሉ አሉ። በዚህ በፓርቲ ውይይት ውስጥ ተሳትፎ የማያውቁ ሰዎች ሁሉ አሉ። ለውጡ ችግር የፈጠረባቸው ሰዎች ሁሉ አሉ። ለውጡን እንደ አይን ብሌን የሚጠብቁ ሰዎችም አሉ። ስለዚህ የዚህ ሁሉ አንድ ላይ መሰባሰብ ይሄ የሚጠበቅ ነው። ዞሮ ዞሮ ግን በአጠቃላይ የተስማማንበት የኢትዮጵያ ህዝብ በሚወስነው ለመተዳደር በሰላማዊ በህጋዊ ለመታገል ትልቅ ስምምነት አለ። እንደውም ሳንነጋገር ነጋገር የተስማማንበት ይመስለኝ፣ ኢትዮጵያ የኢትዮጵያ ፖለቲካ ሪፎርም ውስጥ ነው ያለው እኛም ዛ ውስጥ ነው ያለን የሚል ስምምነት አለ። ስለዚህ የትም መሄጃ የለውም። አንድ ነው መንገዱ፣ ስም ለውጥ ብቻ ነው። የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበም ይህን ስብሰባ የተመለከቱት በሚከተለው መንገድ ነበረ ዛሬ ደግሞ በተለየ መልኩ ውይይቱ ራሱን ችሎ በሕግ እንዲመራ በራሱ በተስማማበት ውስጠ ደንብ እንዲመራ የሚያስተዳድር ውይይቱን የሚመራ ሕግ ነው እያየ ነው ያለ ነው። እሱም ጥሩ ነገር ነው ያለው። በዚህ አይነት ሁኔታ በዋናነት እንዲህ ነፍት አንስቶ የነበረውም አገር ውስጥ የነበረውም ከሀገር ውጭ የነበረውም አንድ ላይ ተሰባስበን የኢትዮጵያ ልጆች ለኢትዮጵያ ያገባናል እንሰራለን ብለው የሚያስብ ሀይል ሁሉ በአንድ ላይ ተገኝቶ እንዲህ መነጋገር መጀመሩ በራሱ ለኢትዮጵያ የመጀመሪያ ትንሳኤ ነው ብዬ አስባለሁ። ተመለስካቸው በረቂቁ ላይ የተካሄደውን ውይይት ያመሰገኑት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መሪ አቶ መርሻ ዮሴፍ ናቸው። በተገኘ ውጤት ያላቸውን ተስፋና ስጋትም አካፍለዋል። ፊት ከነበረው ሁኔታ አሁን ያለው በጣም የተሻለ ነው። ይሄ ማለት ግን ተቃዋሚዎቹ ከገዢው ፓርቲ ጋር እኩል ስልጣን ኖሯቸው የተስማሙበት ነገር በሙሉ ውሳኔ ይሆናል ወይንም ደግሞ የአገሪቱን ሁኔታ ተቃዋሚዎች በሚፈልጉት መንገድ ወይም አሁን በሚባለው አጠራር ተፎካካሪ ፓርቲዎች በሚፈልጉት መንገድ ይሄዳል ማለት አይደለም። በመጨረሻ ላይ ያው ለዚህ ለተወካዮች ምክር ቤት እየቀረበ ሕግም የሚሆን ከሆነ በሌላም መንገድ ፖሊሲ የሚወጣበት ጉዳይ ከሆነ እነሱ ናቸው የሚወስኑት። አልቲሜትሊ ግን እኛ ደግሞ ከመገለል ካለመደመጥ ወጥተን አሁን ሀሳባችን ልንገልጽበት ወይንም ልንደመጥ የምንችልበት ሁኔታ ተፈጥሯል። ስለዚህም የተወሰነ ተስፋ ሰጥቶኛል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳም የውይይቱን አካሄድ እና የተለያዩ ሀሳቦች መነሳታቸውን አንቀዋል። የሰጡኝን አስተያየት ተንተርሼ ጥያቄ አቀረብኩላቸው። ለወደፊቱ በሀገሪቱ ውስጥ ይደራጃል፣ ስር ይሰዳል ይገነባል የሚባለው ዴሞክራሲያዊ ስርዓት የሚያሳየው ተስፋ አለ ዋል ይሄ ትንሽ ጊዜ መጠበቅ ይፈልጋል። ምክንያቱም እዚህ የፓርቲዎች ውይይት ብቻ ነው። የፓርቲዎች ውይይት ለብዙ ዓመታት ተካሂዷል እዚህ ሀገር ዋነኛው ለውጡን ዋስትና ያለው ለማድረግ ወሳኝ የሆኑ የተቋማት ጉዳይ ነው። ይሄ እንግዲህ ለወደፊት ምን ይሆናል። አሁን እዚህ ውስጥ የታዘብኩት ነገር እነዚህ ተቋሞች ይለወጣሉ ወይ ያሰሩናል ወይ እዚህ የምናወጣው ህግ ብቻ ነው ህግ ብቻ ነገሮች ሊለውጥ አይችልም የሚል ጥርጣሬ በጣም ሰፊ ነው ኮንሰርን በጣም ሰፊ ነው በሂደት እነዚህ ነገሮች ተቃዋሚዎቹ በሙሉ ይህንን ህግ የሚያሰሩ ይለወጣሉ ወይ የሚለው የሁሉም ጥያቄ ነው የብዙ ሰው ጥያቄ ነው ያየሁትና የታዘብኩት የትግራይ ዴሞክራሲያዊ ትብብር ድርጅትን በመወከል የተገኙት ደግሞ ዶክተር አረጋዊ በርሄ የሚከተሉን አስተያየታቸውን ሰጥተውኛል። በሀገራችን አዲስ ምዕራፍ እየገባን ነው። ማንም ፖለቲካ ድርጅት እንደ ተፎካካሪ እንጂ እንደ ጠላት ወይም እንደ ተቃዋሚ የሚታይበት ሁኔታ የለም። አሁን ፈለግነውን ሀሳብ ማንሸራሸር እንችላለን። ባለፈው ጊዜ የነበረውን ምርጫ እንደምታውቀው ምርጫ ተብዬ ነበረ የምርጫ ቲያትር እንጂ እውነተኛ ምርጫ አልነበረም። ይሄ መደባበቅ አያስፈልግም። ስለዚህ አሁን ግን እውነተኛ ፍትሐዊ፣ እና ዲሞክራሲያዊ ምርጫ እንዴት መሄድ እንዳለበት ያንን ፍትሐዊ የሆነ ዲሞክራሲያዊ ምርጫ የሚገዙ ሕጎች ምን ምን መሆን እንዳለባቸው እነዚህም በጽሁፍ ብቻ ማስቀመጥ ሳይሆን ጽሁፉንም ወደ ተግባር የሚተረጎምበት አሰራር ሁሉ ዘዴዎች ሁሉ ለመቀየስም ነው። እና በጥሩ ሁኔታ እየተካሄደ ነው። በእርግስ አንዳንድ ጊዜ ይንዛዛል ከነበረው የፖለቲካ ባህላችን የተነሳ መንዛዛት አለ። ሆኖም ግን አቅጣጫው ወደ አልኮህ ግብ የሚያመራ ስለሆነ ጥሩ ውይይት እየተካሄደ ነው ያለው የፕሮፌሰር መረራ ጉዲና አስተያየት ተስፋም ስጋትም ያለው ይመስላል። በጠበቁት ፍጥነት ደረጃ እየሄደ አይደለም። ግን ዞሮ ዞሮ ዋና ጉዳይ ገዢው ፓርቲ ከሌሎች የፖለቲካ ኃይሎች ጋር ለመደራደር፣ ለመነጋገር፣ ለመወያየት፣ ለመመካከር በሀገሪቱ ጉዳዮች ላይ ምርጫ ጉዳይ ላይ እና በሌሎችም ላይ ፈቃደኛ ሆነው በተወሰነ ደረጃ የፖለቲካ ምህዳሩን፣ መድረኩን መክፈቱ፣ ማስፋቱ፣ ማነጋገር መጀመሩ ጥሩ ነው። በዚህ አይነት ሁኔታ ከቀጠልን እንግዲህ የተሻለ የፖለቲካ ስርዓት ሜዳሩ ለሌሎችም ክፍት በሚሆንበት ደረጃ ለመቅረጽ የተለያዩ ሕጎችን እንደገና ለማየት ለማሻሻል እድሉ ያለ ይመስላል። እንግዲህ ገና ከጅምሩ ብዙ ወንዞችን እንሻገራለን ብለን መናገሩ ያስቸግራል። ግን እስካሁን ድረስ ባለው ሁኔታ አያስከፋም፣ ደህና ነው። በጣም አመሰግናለሁ ፕሮፌሰር። እኔም ለተሰጠኝ እድል አመሰግናለሁ። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ Caddis Allah.